የዕለቱ አብይ ርዕሳችን ይቀጥላል። ኢትዮጵያን ለ21 ዓመታት የመሩት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ካለፉ በኋላ ምክትላቸው ሆነው የቆዩት ኃይለ ማርያም ደሳለኝ ሕጉ በሚያዘው መሰረት ይተኳቸዋል እየተባለ ነው። ከመለስ ሕልፈት ሁለት ቀናት በኋላም አቶ ኃይለ ማርያም ቃለ መሃላ ይፈጽማሉ ተብሎ ከተነገረ በኋላ በሐዘኑ ምክንያት በሚል ስነ ስርዓቱ ተላለፈ። ይፋ የስልጣን ሽግግሩ መዘግየትም ብዙዎችን እያሳሰበ ነው። በሌላ በኩል ኃይለ ማርያም ደሳለኝ ስራቸውን በሙሉ አቅም እየሰሩ ናቸው ሲሉ የውጭ ጉዳይ ሚኒስትር ቃል አቀባይ ዲና ሙፍቲ ለቪኦኤ ተናግረዋል። ተቃዋሚዎችስ ምን ይላሉ? ይህንኑ የቃል አቀባይ ዲና ሙፍቲን መግለጫ መነሻ በማድረግ ሰለሞን ክፍሌ የተወሰኑትን አነጋግሯል። አድማጮች በቅድሚያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ዲና ሙፍቲ ለቪኦኤ የተናገሩትን ላስቀድም። እንዲህ ነበር ያሉት ሚኒስትር ዊል ቴክ ቻርጅ ኢሚዲየትሊ ቢኮዝ ምክትል ጠቅላይ ሚኒስትሩ ኃላፊነቱን እንዲረከቡ ምክር ቤቱ ወስኗል። ምክንያቱም በሕገ መንግስቱ የሰፈረ ጉዳይ ነው። ጠቅላይ ሚኒስትሩ በሌሉበት እሳቸው ናቸው። ተጠባባቂ ጠቅላይ ሚኒስትሩ አሁን በሁሉም ብሔራዊ ጉዳዮች ላይ የሚወስኑት እሳቸው ናቸው። ይሄ ኃይለማርያም ደሳለኝ ስራውን በሙሉ አቅም እየሰሩ ናቸው ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ የሰጡት አስተያየት ለእርሶ ምን ትርጉም ይሰጡታል? ብዬ በቅድሚያ የጠየኩት ዶክተር መረራ ጉዲና የኦሮሞ ፌዴራሊስት ኮንግሬስን ሊቀመንበር ነው። ኢህአዴግ አንዳንድ ጊዜ በጭንቀት የሚናገራቸው ነገሮች አሉ። ለምሳሌ ተጠባባቂ ጠቅላይ ሚኒስትር ሆኗል ይላሉ። ከዛ በፊትም አንዳንድ ነገሮች የሚጋጩ ብዙ መግለጫዎች ይሰጡ ነበር። አሁንም ቢሆን እንግዲህ የሚጋጩ መግለጫዎች እየተሰጡ ነው። በሙሉ አቅሙም ስልጣኑም በሕገ መንግስቱ ክፍተት እንደነበር ይታወቃል። አሁንም ክፍተቱ እንደቀጠለ ነው። ቢያንስ ቢያንስ ፓርላማው ይሁንታ አግኝቶ ስራ ሙሉ በሙሉ ተረክቷል ተብሎ ቃለ መሃላ እስካልፈጸሙ ድረስ ያው ኢህአዴግ ሁሉንም ነገር ለራሱ ስለሚሰራና ያናክል ስለሚያስጨንቀው የሚጋጩ መግለጫዎችን ሲሰጥ ነበር። አሁንም ቢሆን ያንን መስጠቱን መቀጠሉ ነው። በሌሉበትም የሚለው ህጋዊ ክፍተት እንደነበረው ብዙዎቻችን ተናግረናል። አገሪቷ በማን ትመራለች፣ በማን እጅ ነች፣ እንዴት ትመራለች? የሚባለው እንግዲህ ኢህአዴግ ብዙውን ጊዜ በምስጢር የሚንቀሳቀስ ድርጊት ስለሆነ ስልጣኑም በምስጥር ተይዞ የሚገፋ ይመስላል። በኢህአዴግ ከማለት ውጪ አቶ ኃይለማርያም ስልጣናቸው ምን ያክል ነው? በኢህአዴግ ምን ያክል ስልጣን ተሰጣቸው? በህገ መንግስቱ ሰረት ቃለማ አላፈጽሞ ስልጣኑን ሳይረከቡ ምን ኦቶሪቲ ወይም መንግስታዊ ስልጣን ይዞ ነው እንደዛ የሚያደርጉት የሚለው የተምታቱ ነገሮች እዛ አካባቢ ያሉ ውሎ አድሮ ሊጠራ ይችላል፣ ግን የተምታቱ ነገሮች ናቸው። ዞሮ ዞሮ ሀገሪቷ በኢህአዴግ እጅ ከማለት ውጪ በዚህ ግለሰብ በዛ ግለሰብ እጅ ነው ለማለት የሚያስቸግርበት ሁኔታ ነው ያለው። ተመሳሳይ ጥያቄ ያቀረብኩላቸው የግንቦት ሰባት መሪ ዶክተር ብርሃኑ ነጋ ደግሞ የሚከተለውን ብለዋል። እኔ በእውነቱ ይሄን የማየው የኢህአዴግ ስራ አስፈጻሚ ተሰብስቦ ወሰነ ከተባለው ጋር ትላንትና ከዛ በፊት ልክ አሁን የውጭ ጉዳይ ሚኒስትር ቃል አቀባይ ያለውን አይነት ነገር ከተናገሩ በኋላ እና በተባባፊ ጠቅላይ ሚኒስትር ብለው አቶ ኃይለ ማርያምን ሲጠሩ ከቆዩ በኋላ እንደገና መልሰው ምክትል ጠቅላይ ሚኒስትር ብለው መጥራታቸው እነዚህ በሙሉ ካለፉት አቶ መለስ መሞቱን ካመኑና ከተቀበሉ እና ለኅብረተሰቡ ከተናገሩ በኋላ ጀምሮ የሚያደርጉት ነገር ብታይ የሚገልጸው አንድ ነገር ነው። ይኸውም አንደኛ ህገ መንግስቱ፣ በእኔ እምነት፣ ሆን ተብሎ በጣም ግልጽ የሆነ የመሸጋገሪያ ስርዓት አላበጭም። አንድ መሪ ቢሞት ወይም በከፍተኛ ህመም ምክንያት ስራውን መስራት ባይችል ምን ይሆናል የሚለውን ነገር ሆን ተብሎ አልፎት ስለነበረ፣ ለኢትዮጵያ የተለየ አይደለም። ሁሉም አምባገነን ስርዓቶች የሚያደርጉት ነው። ምንም በህጋዊ መንገድ ሌላ ሰው አምቢሽን እንዳይኖረውና ወደ ስልጣን እመጣለሁ ብሎ እንዳያስብ ከዛ መሪው ውጪ ሌሎች ያንን ነገር እንዳያሰላስሙ ለመድረግ ተብሎ ዩዥዋሊ ባዶ ይቀራል። ወይም ከዛ በኋላ ደግሞ ራሳቸው የሚፈልጉትን ለማስቀመጥ እንዲመቻቸው ብሎ የሚያደርጉት ነው። በዛ ምክንያት ህገ መንግስቱ ራሱ ግልጽ አልነበረም። ከዛ በኋላ ግን መለስ መሞት በኋላ በኢህአዴግ ውስጥ በራሳቸው ያው እያደር ግልጽ እየሆነ የወጣ ያለ መግባባትና የወደፊቱን አቅጣጫ ያለመወሰን ሁኔታ ይታያል። ህገ መንግስቱ የሚለው ጠቅላይ ሚኒስትሩን አብዛኛው ብዙሀን ድምፅ ያለው ፓርቲ ይወስናል ነው የሚለው ሶ ያ ብዙሀን ድምፅ ያለው ፓርቲ በአሁኑ ያው ከምርጫ ሁለት ሺህ አስር ጀምሮ አይደለም አስራ ዘጠኝ ዘና አንድ ጀምሮ ኢህአዴግ ነው በጉልበት ስለዚህ ኢህአዴግ የሚፈልገውን እስኪያስቀምጥ ድረስ በህጋዊ መንገድ ከሌ ነው የሚለውን ነገር ማስረገጥ አልቻሉም ሶ በአንድ በኩል አቶ ሀይለ ማርያም ያንን ቦታ እንዲይዜ የሚፈልጉ ሰዎች ጠቅላይ ሚኒስትሩ በሌሉ ጊዜ ምክትል ጠቅላይ ሚኒስትሩ በሳቸው ቦታ ሆነው ይሰራል የሚለውን ነገር ይዘው አቶ ኃይለማርያም ናቸው የግድ ጠቅላይ ሚኒስትር የሚሆኑ ይችላሉ። በሌላ በኩል ደግሞ ጠቅላይ ሚኒስትሩን የሚሾመው አብዛኛ ድምፅ ያለው ፓርቲ ነው የሚለውን የህገ መንግስት አንቀጽ ተጠቅመው የፈለጉትን ሰው ለማስቀመጥ የሚፈልጉት ደግሞ ሌሎች ፓርቲ ሰዎች ያን ይጠቀማሉ። ስለዚህ ህጉ በጣም ግልጽ ስላላደረገው በድርጅቱ ውስጥ ያለውን ንትርክና ጭቅጭቅ ማን የበላይ ይሁን ብሎ ለመያዝ የሚደረገውን ትግል የሚያሳይ ነው። ይሄ የተምታታ ነገር የምንሰማው የእሱ ውጤት ነው እና ከመስከረም በኋላ በሚኖረው ስብሰባቸውም ይሄንን ነገር ወስነው አንድ ሰው እስኪያመጡ ድረስ የተከራመሰ ሁኔታ የሚቀጥል ይመስለኛል። በሌላ በኩል ዶክተር ብርሃኑ ለኢትዮጵያ በአሁኑ ጊዜ የሚበጃት ብሔራዊ እርቅ ለማካሄድ ሁሉንም ያሳተፈ ጉባኤ መጥራት ነው ይላሉ። ተቃዋሚዎች የበኩሎን አስተያየት ልስማ። ይሄ ምንም ምንም ጥያቄ የሌለው ነገር ነው። የኢትዮጵያ የወደፊት እጣ ፈንታ ሰላም ይሆናል፣ መረጋጋት ይሆናል፣ ብሔራዊ እርቅ ተፈጥሮ በሰላም ወደፊት እንሄዳለን ወይንስ የኢህአዴግ ሰዎች በመለስ ከሞተ በኋላ በተደጋጋሚ ህብረተሰቡን ለመንገድ እንደሚሞክሩት ከዚህ በፊት በነበረው ሁኔታ በጉልበት እየገዛን እየረገጥን እንቀጥላለን የሚለው የሁለቱ አቅጣጫ ልዩነት፣ አንዱ ወደ ሰላም ወደ ብሔራዊ እርቅ እና ወደ ተረጋጋች ሀገር የሚወስድ ሁለተኛው ግን ወደማያቋርጥ ግጭት ግጭትም ሲባል ዝም ብሎ ሰላማዊ አለመስማማትና አለመግባባት ሳይሆን ከፍተኛ ወደሆነ አገሪቱን ልትወጣበት ወደማትችል ቀውስ የሚወስድ አማራጮች ናቸው ለኢትዮጵያ ሕዝብ ፊቱ ላይ እየቀረቡለት ያሉ። በምንም አይነት የኢትዮጵያ ሕዝብ ከአሁን በኋላ ከዚህ በፊት የነበረውን አይነት እንደፈለኩ ረግጬ አዋርጬ እገዛለሁ የሚል የኢህአዴግ መንገድ ይቀበላል ብለው ካመኑ በጣም በጣም እየተሳሳቱ ይመስለኛል። የኢትዮጵያ የወደፊት እጣ ፈንታ ያለው በሰላምና በእርቅ አብረን ኑር ካልን ያለው አማራጭ ሁሉንም የሚመለከታቸውን የህብረተሰብ አካሎች በሙሉ ሰብስቦ አገሪቱን ህዝብ ወደ ወደ መረጠበት የህዝብ ልዕልና በተግባር ወደ ተረጋገጠበት በዴሞክራሲያዊ ስርዓት ከማሻገር በቀር ሌላ አማራጭ ያ በፍጹም አይታየኝም። የለም እንደ በፊቱ ረፍተን ለመግዛት እንፈልጋለን ብለው የሚያስቡ ሰዎች በኢህአዴግ ውስጥ ካሉ በፍጹም በፍጹም የተሳሳተና አገሪቱን በፍጹም ማትወጣበት ማጥ ውስጥ የሚከት መሆኑን ግልጽ ሊሆንላቸው ይገባል። በመጨረሻም ወደ አዲስ አበባ ሄጄ የአቶ አድማሱ ኃይሌን አስተያየት አግኝቻለሁ። አዲሱን የኢትዮጵያ አንድነት ዲሞክራሲያዊ ድርጅት ይመራሉ። በእኛ አመለካከትና እዜታ አንቀጽ ሰባ አምስት መሰረት በኢትዮጵያ ውስጥ ባለው አዋጅ ጠቅላይ ሚኒስትሩን የሚተኩት አቶ ሀይለማርያም ግልጽ አድርጎ የሚያስቀምጠው ነገር የለም እና በዚህ ጉዳይ ላይ ኢትዮጵያውያን አንድነት ዲሞክራሲ ድርጅት የሚመለከተው በአሁኑ ሰዓት በኢትዮጵያ ውስጥ ያለው አዋጅ ምን ያህል በውስጣዊ ይዘቱ የዲሞክራሲ ይዘቱን እንደማይሄድ እና ያለውም ሁኔታ እስከዚህም በኢትዮጵያ ሕዝብ የሚያመጣው ነገር የለም ብለን ነው እኛ ምናምን በሌላ በኩል ተቃዋሚዎች ለኢትዮጵያ በአሁኑ ጊዜ የሚበጃት ብሔራዊ እርቅ ለማካሄድ ሁሉንም ያሳተፈ ጉባኤ መጥራት ነው ይላሉ። የበኩሉን አስተያየት ልስማ። የኛም አስተሳሰብና አካሄድ ከዚህ የሚወጣ አይደለም። የኢትዮጵያን አንዳንድ ዴሞክራሲ ድርጅት እምነቱ ሁሉንም የኢትዮጵያም ተቃዋሚዎችና በአገር ቤትም ሆነ በውጭም ያሉትን ዴሞክራሲያዊ ሁኔታዎችን የሚከተሉና በተጨማሪም ደግሞ ተቃዋሚዎች ያሉትን ሁሉን አካቶ ኢትዮጵያን ካለው የችግር ሰለባ አውጥተን በአንድ መስመር ላይ የዲሞክራሲያዊ ሂደቶችን ለማምጣት የእኛም እምነት ሆኖ ነው የምናየው። አድማጮች፣ የመንግስቱ ቃል አቀባይ አቶ በረከት ስምዖን የአቶ መለስን ሕልፈት ተከትሎ ሰጥተውት በነበረ መግለጫ እስከ 2007 ምርጫ ኃይለማርያም ደሳለኝ ጠቅላይ ሚኒስትር ሆነው ይቀጥላሉ ማለታቸው ይታወሳል።